ነቢዩ፣ ዛሬ ምድረ እስራኤል የፍልስጤማውያንን ቁጣ ስታስተናግድ መዋሏን ከዛ የሚወጡ ዜናዎች ያመለክታሉ። የአሜሪካው ፕሬዝዳንት ኢየሩሳሌም የእስራኤል ዋና ከተማ ናት የሚል ውቅና ከሰጡ በኋላ ፍልስጤማውያን ቁጣቸውን ለመግለጽ አደባባይ ወጥተው ዛሬ ከእስራኤል የጸጥታ ኃይሎች ጋር መጋጨታቸው እየተነገረ ነው። ሁኔታውን ከቅርብ ርቀትም ቢሆን እየተከታተልከው ከሆነ ምን ይመስላል? እንግዲህ ውሳኔውን ተከትሎ ተከትሎ በሰማያውያን ዛሬውን ዓርብ ቀን የጸሎት ቀን፣ የቁጣ ቀን በሚል ከፍተኛ የሆነ ተቃውሞ ያስፈንሰውበታል። በዚህ በተቃውሞ ላይ የአሜሪካን ባንዲራ ተቃጥሏል። እስራኤልን ባንዲራ ሲያቃጥሉ እንዲሁም ደግሞ የፕሬዚዳንት ትራምፕን ምስል ሁሉ ሲያቃጥሉ ነው ያሉት እና ከፍተኛ የሆነ ቁጣቸውን ነው ሲገልጹ አሉት። ከፍተኛ ግጭት እንደተከሰተም ከቦታው የሚለቀቁ መረጃዎችን መካተል ችያለሁ። በሌላው የአረብ ዓለምስ ነብዩ የዛሬው እለት ማለትም ጁምአ እንዴት ነበር የዋለው የሳውዲ አረቢያን ጨምሮ እንደው የአረብ መገናኛ ብዙሀን ስ ምን ይላሉ በጉዳዩ ላይ እንግዲህ የአረብ መገናኛ ብዙሀን ይህንኑ ነው የሚያትቱትኝ በከፍተኛ ሁኔታ እየተካሄዱ ያሉ ተቃውሞ ሰልፎችን ከኢንዶኔዥያ ጀምሮ ማሌዥያ፣ አማን እና በፍልስጤም የሚደረጉ ሰላማዊ ሰልፎችን በዛሬው እለት ከፍተኛ መናገር ያሏቸው ነው ያሉትኝ። በአጠቃላይ የግላሴት የሚሰጡባቸው ገጾች የሚሰማው ነገር ምንድን ነው ቁጣና የአሜሪካን በዚህ ሁኔታ ላይ አድሎ ማድረግ እጅግ በጣም እንዳሳዘናቸው ነው በየጋዜጦች እና በየመገናኛ ብዙሃን የሚገለጸው። በሳውዲ አረቢያ የሀገሪቱ ከፍተኛ ፍርድ ቤት እንዲሁም የሀገሪቱ መራሄ መንግስታት ከፍተኛ የሆነ ቁጣቸውን እና በዚህ በተወሰደው እርምጃ ላይ ቀጣይ አደገኛ ሁኔታዎች እንደሚከሰቱ እየገለጹ ነው ያሉት። ማህበረሰቡም እጅግ በጣም ከፍተኛ የሆነ ቁጣውን እንዲሁ በአደባባይ ወጡ መናገር ባይችልም በተለያዩ መንገዶች እየገለጸ ነው ያለው። በማህበራዊ ድረ ገጾች ሁሉ ቁጣውን እየገለጸ ነው ያለው እዚህ አካባቢ ያለው ነዋሪ በግል አንዳንዶች ለማናገር ሞክሮ ነበር። የተወሰደው እርምጃ ከፍተኛ የሆነ ቀውስን እንደሚፈጠር ነው እየገመቱ አሉ። ወደ ግብጽ በተያያዘ ግብጽ መንግስት ራሱ የፕሬዚዳንት ትራምፕን ውሳኔ አንቀበለውም፣ ጆርዳንም እንዲሁ መንግስት ይህንን ውሳኔያቸውን አንቀበለውም በሚል እንዲሁም ጆርዳን አማን ውስጥ ከፍተኛ የተቃውሞ ሰልፍ እና እንዲሁም በመጠለያዎች ያሉት ሁሉ የዜጎች ከፍተኛ የሆነ ተቃውሞ ሲያሰሙ ነው ያሉት። ዛሬ በተለያዩ የአረብ ከተሞችም እንዲሁ ነዋሪዎች ወጥ ሰላማዊ ሰልፍ ለማድረግ ባይፈቀድላቸውም በዚህ በዓርብ የጸሎት ስነ ስርዓት የእስራኤል ኢየሩሳሌምን ዋና ከተማ የማድረጉ እርምጃ እጅግ በጣም አስቆጥታቸው እንደሆነ በዓርብ ጸሎትን ከፍተኛ የሆነ ውዘትን ያስከተለበት ግን ተሰምቷል። እንግዲህ የአሜሪካኑ ፕሬዚደንት ዶናልድ ትራምፕ ፍልስጤምና እስራኤልን በሚያወዛግበው በኢየሩሳሌም ይገባኛል ጉዳይ የወሰዱት እርምጃ ከአሁኑ ቁጣ የቀሰቀሰ ነው የሚመስለው። በቀጣይ ምን ያስከትላል ብሎ መገመት ይቻላል። እንግዲህ በአሁኑ ሰዓት ያለው ሁኔታ ሁሉም የአረብ ሀገር መሪ መንግስታትና እንዲሁም በአብዛኛው በመላው ዓለም የሚገኙ ሙስሊሞች በዚህ ጉዳይ ላይ ምንም የሚለያዩበት አቋም የላቸውም። ይህ እርምጃ በጣም በከፍተኛ ሁኔታ ይቃወሙታል። በቀጣይ አሁንም የአሜሪካም ሆነች እንዲሁ የተባበሩት መንግስታት ጉዳዩን ገብቶ ማረጋጋት የሚቻልበት ሁኔታ እንደገና ካልተፈለገ እጅግ በጣም ከፍተኛ የሆነ ቀውስ እንደሚፈጠም የሚነገረው በተለይም በጋዛ አካባቢ አማስ ከፍ ያሉ የተቃውሞ ሰላማዊ ሰልፎች ና አመጾች እንደሚያካሄዱ እየተናገረ ያለው በሊባኖስም ሂዝቦላ ዘ የሚል አይሆንም። የተለያዩ ሀገራት ያሉ ተቃውሞች እጅግ በጣም ሰፊ የሆኑ ነገሮች ወዳልተፈለገ አቅጣጫ የሚሄዱ ይመስላል። በሌላ በኩል ደግሞ ይህ አሜሪካ እርምጃ ምናልባት ለበርካታ አመታት በዝመታ የታለፈው ጉዳይ እልባት ያገኝ ዘንድ ሌላ ምክንያት ይሆናል የሚል ደግሞ ሀሳብ የሚሰጡ አሉ። ሁኔታው ግን በአብዛኛው የሚነገረው አደገኛ እንደሆነ ነው። ነብዩ ስራክ ከጅዳ በጣም አመሰግናለሁ። ለጊዜ እኔ ያመሰግናለሁ ሻዬ